በአፋር እና በሶማሌ አጎራባች ክልሎች መካከል ተፈጥሮ የነበረው ግጭት መቆሙንና ከትናንት ጀምሮ ግጭት አለመሰማቱን ሁለቱም ክልሎች ለቪኦኤ ገለጹ። ሆኖም አሁንም ውጥረት እንደነገሰ መሆኑን ነው የክልሎቹ አመራሮች የሚገልጹት። በቅዳሜ ዕለት ጀምሮ ለሁለት ቀን በነበሩት ግጭቶች ግን መንግስታዊ ካልሆኑ ምንጮች በተገኙ መረጃዎች መሰረት ከአርባ የሚበልጡ ሰዎች ህይወት አልፏል። አዲስ ቸኮል ዝርዝሩን ይዘዋል። የአፋርና ሶማሌ ክልሎች መካከል የነበረው ግጭት መቆሙን የሁለቱም ክልሉ የኮሚኒኬሽን ኃላፊዎች ለቪኦኤ አስታውቀዋል። ባለፈው እሁድ ጥቃት ደረሰብኝ ሲል ስለተፈጠረው ግጭት የመጀመሪያ መግለጫ ያወጣው የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቡ አህመድ ስለ ግጭቱ ይህም ብለዋል። ግጭቱ የተከሰተው አፍድም ወረዳ ደንለሄላይ ቀበሌ ናት። ደንለሄላይ ቀበሌ ማለት በሶማሌ ክልል የምትገኝ ቀበሌ ነች። በአፋር ልዩ ሀይልና በአማጺ ቡድን የታጠቁ ሀይሎች ናቸው ንጹሃን ዜጋ ላይ ግድያ የፈጸሙት። እኛ መግለጫ አውጥተናል። እዚህ ዙሪያ መግለጫ ያወጣነው የዘር ጭፍጨፋ ነው። ሰው በሰውነቱ ማለት አንድ በሚያደርገው በቋንቋው በብሔሩ የሚገደል ከሆነ ከዚህ በላይ እንግዲህ የሚገልጽ ነገር የለም። የዘር ማጥፋት ወንጀል ለማለትም ከዚህ በላይ የሚገልጽ ነገር የለም እና ያንን ነው በመግለጫ ለማውጣት እንደሞከር ነው። ይሄ ግጭት የተከሰተው ዛሬ አንደኛ ቀን አይደለም፣ በተደጋጋሚ እየተከሰተ ነው። የዛሬው ግን ከባድ ያደረገው ሕብረተሰቡ ኖርማሊ እንደ ድሮ ግጭት እንደ በፊቱ መስሏቸው ነበር፣ ግን ይሄ ከባድ መሳሪያ ተጠቅመዋል፣ ታጣቂዎቹ ከአፋር በኩል የገቡት በሶማሌ ክልል በኩል በሰዎች ላይ ስለደረሰው ጉዳት በትላንትና ዕለት ለቪኦኤ መረጃ የሰጡት አቶ ጣይር ፋራ የተባሉ የአፍደም ወረዳ ነዋሪ ሰላሳ ስድስት ሰዎች በቦታው ተገድለዋል ብለዋል። ከትላንት ወዲያኛው ሌሊቱ አስር ሰዓት ገብቶ እስከ ትላንት ከምሽቱ ስድስት ሰዓት አካባቢ ነው። ከፍተኛ ጦርነት ያወጁ የአንፈር ልዩ ኃይልና ጉሞዎችና ጁንታዎች ናቸው። አንድ ላይ ተሰብስቦ ሶማሌ ብሔራዊ ክላምስ ስልጣን ለሄለ አበሎ አካባቢ ነው እዛ ያሉበት የልዩ ኃይላችን ካምፕ ገብቶ ነው ከፍተኛ ጦርነት ያወጁበት መንገዱ አዳረሰ። የሞቱት ሰላሳ ስድስት ናቸው የቆሰሉ ደግሞ ሀያ ስምንት ናቸው ግጭቱን በተመለከተ የአፋር ክልል የሚሰጠው መረጃ ግን የሶማሌ ክልል መንግስት ከሚገልጸው የተለየ ነው ግጭቱ የተከሰተው በሶማሌ ክልል ሳይሆን በአፋር ክልል ገዋኔ ጥቃት እንደተፈጸመና ጥቃት ፈጻሚዎችም የሶማሌ ክልል ኃይሎች እንደሆኑ ነው የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ሀላፊ አቶ አሜሪ ካሎታ ለቪ ያስታወቁት እንደሚታወቀው ፍትለፍ ከንጋቱ አስራ አንድ ሰዓት ላይ በዞን ሶስት ገዋኔ ወረዳ አሪፎና ፍርክሌ ቀበሌ በሚባሉት የአርብቶ አደር ማህበረሰብ መኖሪያ አካባቢ ላይ እንግዲህ ስበት ጥቃት ተፈጸሟል ማለት ነው በእኛ በኩል በተደጋጋሚ ሰሜን በተለይ በዞን ሶስት በዛ አካባቢዎች ተደጋጋሚ የሽብር ጥቃቶች በአርብቶ አደር ማህበረሰብ ላይ ሲፈጸሙ የመጣ ነው። ይህም እንግዲህ ከዛ የተለየ አይደለም ማለት ነው። በተደጋጋሚ ከሚፈጸመው ከዛ የሽብር ጥቃቶች ጋር የተያያዘ ነው ማለት ነው። እንግዲህ ይህም ሲባል ምንድነው በተለይ በዞን ሶስት በገዋኔ ወረዳ እንደዚሁም ደግሞ በገዋኔ በገላዕሉ፣ እንደዚሁም በአሚበራም በዛ አካባቢ እንግዲህ በተደጋጋሚ አርብቶ አደር ማህበረሰብን ማዕከል ያደረገ በተለይ ደግሞ ንጋት ከሌሊት አስር ሰዓት ንጋት አስራ አንድ ሰዓት አካባቢ ተደጋጋሚ የሽብር ጥቃቶች እየደረሱ መጥተዋል። በግጭቱ ስለደረሰው ሰብዓዊ ጉዳትም የአፋር ክልል እንደ ሶማሌ ክልል ሁሉ ያለውን ነገር የለም። አቶ አህመድ መረጃዎችን እያጠናቀርን ነው ይላሉ። የአፋር ክልሉ ነዋሪ አቶ ከዲር አህመድ ግን በግሌ አጣራሁት ያሉትን መረጃ ለቪ አካፍለዋል። በተለይ አንድ በሀገር መከላከያ ደረጃ ካልሆነ አርብቶ አደር ሊይዘው የማይችለው ዲሽካ የሚባል መሳሪያ ነው ህብረተሰባችን እየተደበደበ ያለው ቢያንስ እስከ ሰባት ሰው ሞተዋል። ለአስር የሚሆኑ ሰዎች ደግሞ የቆሰሩም አለ። ሁለቱም ወገኖች ጥቃት ተፈጽሞብናል ያሉበት የሁለት ቀን ግጭት ከትላንትና ጀምሮ መቆሙ በሁለቱም በኩል ቢደጋ ገጥም ወደ ድርድር ስለመምጣታቸው ግን የተባለ ነገር የለም። የሁለቱንም ክልሎች የጸጥታ ኃላፊዎች ለማግኘት ያደረጉት ጥረት አልተሳካም። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ የአፋር ክልሉ ርዕሰ መስተዳደር አቶ አወላ አርባን ጠቅሰው የአፋርና ሶማሊያ አርብቶ አደሮች ሴቶችና ህጻናትን የማይገርዱ በሌሊት ጥቃት የማይፈጽሙና ከነፍስ ወከፍ የጦር መሳሪያ በላይ የማይዙ ቢሆንም ባለፉት ሶስት ዓመታት በሁለቱ ክልሎች መካከል የተፈጠሩ ግጭቶች ግን እነኚህ ሁሉ የተፈጸሙባቸው በመሆናቸው ከጀርባ ሌላ ኃይል አለ ብለው እንደሚያምኑ አስታውቀው ነበር። የሁለቱ ክልሎች የኮሚኒኬሽን ኃላፊዎችም በዚህ ይስማማሉ። ሆኖም የአሁኑን ግጭት በተመለከተ ተመለከተ እርስ በርስ የሚወነጃጀሉት ወደ ሶማሌ ክልል አፍደም ወረዳ ጥቃት ለመፈጸም መጠው ከነ መታወቂያቸው የተማረኩ የአፋር ክልል ልዩ ኃይሎች በመኖራቸው ያንን መግለጫ ሊያወጡ እንደበቁ የሶማሌ ክልሏ ወይዘሮ ሂቦ ይናገራሉ። ሆኖም እርሳቸው ጁንታው ሲሉ የገለጹት ኃይልም በተጨማሪ ከጀርባ ሊኖር ይችላል ይላሉ። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አሜር ካሎዊታም በተመሳሳይ የሶማሌ ክልል ልዩ ኃይሎች መያዛቸውን ገልጸው ከእነሱ ባሻገር ግን ከጅቡቲ ወደ አዲስ አበባ በአፋር ክልል በኩል የሚያልፈው የኮንትሮባንድ ንግድ መስመር በመዘጋቱ ጥቅማቸው የቀረባቸው ኃይሎች ከግጭቱ ጀርባ ሊኖሩ ይችላሉ የሚል እምነት እንዳላቸው ይናገራሉ። የሶማሌ ክልል እሁድ ዕለት ባወጣው መግለጫ ለጋራ ሰላም ያደረገው ተደጋጋሚ ጥረት የአንድ ወገን ምኞት ብቻ ሆኖ መቅረቱን ጠቅሶ ከአሁን በኋላ የክልሉን ነዋሪዎች ደህንነት ለማረጋገጥ እርምጃ እወስዳለሁ ብሎ ሲያስጠነቅቅ፣ የአፋር ክልል በበኩሉ የሶማሌ ክልል ልዩ ኃይሉን በአፋጣኝ ከክል ክልል ያወጣ ሲል ከሷል። አቶ አህመድ ካሎይታም እስካሁን ያልወጡ የሶማሌ ክልል ልዩ ኃይሎች ሊኖሩ እንደሚችሉና ሌላ ጥቃት ሊፈጽሙ ስለመቻላቸውም ተናግረዋል። ይህም ላለፉት ሁለት ቀናት የተገኘው ሰላም በውጥረት የተሞላና በማንኛውም ሰዓት ሊደፈርስ የሚችል እንደሆነ ነው የሚናገረው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ